ዶቸ በለ ያነጋገራቸው ስማቸው እንዳይጠቀስ የፈለጉ አንዳንድ የጅማ ዩኒቨርሲቲ ተማሪዎች እንደገለጹት ባለፈው ሳምንት በዩኒቨርሲቲው ግቢ ሰላማዊ ሰልፍ ተደርጎ ነበር። ተማሪዎቹ ሰላማዊ ሰልፉን ያካሄዱት በሶማሌና በኦሮሚያ ክልሎች መካከል የተከሰተውን ግጭት ተከትሎ በጅጅጋ ዩኒቨርሲቲ ከተመደቡ የኦሮሚያ ክልል ተማሪዎች መካከል የተወሰኑትን የጅማ ዩኒቨርሲቲ ተቀብሎ ያስተናግድ በሚል ነበር። ሁለት ተማሪዎች እንደሉ ያሉ ተማሪዎች ወደዚህ ጅማ ዩኒቨርሲቲ መቀበል አለበት የሚል ነገር ነው፣ ተማሪዎች እያነሱ ያሉት። ጅማ ዩኒቨርስቲም የራሱን የሆነ አስተባጽ ይስጥ፣ ቢያንስ አንድ ሺህ ተማሪ ይስጥ፣ ሌሎች እንደወረ ሚመክል ዩኒቨርሲቲዎች የተወሰኑ የተወሰኑ ተማሪዎችን ተተካፍለ ወደ አምስት ሺህ ምናምን የሚደርሱ ተማሪዎች አሉ። እዛ ጉዲ ላይ እነዛን ተተካፍለ ይሰዱ የሚል ተማሪዎች ጥያቄ፣ እሱም ደግሞ ዩኒቨርሲቲ አስተዳደር የሚለው ከማቆመለው ነን መፍታት አልችልም፣ ጉዳዩን ግን አስተላልፍ ነው የሚለው ከሰላማዊ ሰልፉ በኋላ የዩኒቨርሲቲው አስተዳደር ስብሰባ ጠርቶ ተማሪዎቹን ለማነጋገር የሞከረ ቢሆንም የተሰጠው ምላሽ አጥጋቢ አይደለም በሚል ተማሪዎቹ ስብሰባውን ረግጠው ወጥተዋል ነው የተባለው። ከዚያን ጊዜ ጀምሮ በዩኒቨርሲቲው የመማር ማስተማር ስራ ሙሉ ለሙሉ መስተጓጎሉን ነው ተማሪዎቹ የተናገሩት። አንዳንድ የትምህርት ክፍሎችና ተማሪዎች ትምህርት ለመጀመር ቢሞክሩም ከሌሎች የዩኒቨርሲቲው ተማሪዎች በደረሰባቸው ጫና ሳቢያ ትምህርት መቀጠል አልቻሉም። ማለት ክላስ አካባቢ አንዳንድ ተማሪዎች የገቡ ተማሪዎች ነበሩ፣ ክላሶች ማለት ነው እና ክላስ ውስጥ የገቡ ተማሪዎች ነበሩ። የባለፈው ሳምንት ላይ እነሱ ጠቷቸው በኋላ ያለው ነገር በቃ የገቡትን ተማሪዎች ምንም፣ ሜዲሲን አካባቢ ያሉ ተማሪዎች ነበሩ የገቡት፣ እነሱን አውቋቸዋል። እንደዚህም ደግሞ ጂኦግራፊ አካባቢ ያሉ ምትኖችን ተማሪዎች እንደዚህ ገብተው ነበር ባለፈው ሳምንት ላይ በዩኒቨርስቲው ትምህርት ከመቋረጡ በስተቀር ተማሪዎቹ አሁንም ድረስ ግቢ ውስጥ ሆነው የምግብና የመኝታ አገልግሎት እያገኙ ናቸው ተብሏል። እንደ ተማሪዎቹ ገለጻ በጸጥታ በኩልም ቢሆን እስካሁን የሚያሰጋ ነገር አልተፈጠረም። ትምህርት መቋረጡ ግን እንዳሳሰባቸው አልሸሸጉም። ሁቱ ሁቱ ሁቱ ሁቱ በእኛ አካባቢ ምንም ነገር ሁሉ ነገር ሁሉ ነገር ሁሉ ነገር ሁሉ ነገር ሁሉ ነገር ሁሉ ነገር ሁሉ ነገር ሁሉ ነገር ሁሉ ነገር ሁሉ ነገር ሁሉ ነገር ሁሉ ነገር ሁሉ ጉዳዩን በተመለከተ የዩኒቨርሲቲውን የአስተዳደር አካላት በስልክ ለማነጋገር ብንሞክርም ተማሪዎቹ ወደ ትምህርት ገበታቸው እንዲመለሱ ጥረት እያደረግን ነው ከሚል አጭር ምላሽ ውጪ ተጨማሪ ማብራሪያ ሊሰጡን አልፈቀዱም።